አፍሪካን አስመልክቶ ውዝግብ ካስነሳው ከፕሬዝዳንቱ ንግግር በኋላ የአፍሪካን አንድ መሪ በዋይት ሀውስ ቤተ መንግስት ውስጥ ሚስተር ዶናልድ ትራምፕ ተቀብሎ ሲያነጋግሩ ይህ የመጀመሪያ ጊዜያቸው ነው። በሁለት አርዕስቶች ዙሪያም ሁለቱ መሪዎች ትላንት እንደተነጋገሩ ከዚያ ያደረሰ መግለጫ ያረጋግጣል። የአገሪቱን የውስጥ ጸጥታ እዛ እያደፈረሰ ወጣት ልጃገረዶችን እየጠለፈ ሰውንም እየገደለና ናይጄሪያን እየዘረፈ የሚያዋክበው የሽብር ፈጣሪው የቦኮ ሀራም ጉዳይ እና የሁለቱ ሀገሮች የኢኮኖሚ ግንኙነት ትልቁን ቦታ እዛ እንዳያዙ ወኪሎቻችን ከዋሽንግተን ባስተላለፉት ዘገባቸው ላይ ገልጸዋል። ይህን አሁን ከናይጄሪያ አልፎ በሶስት የምዕራብ አፍሪካ ሀገሮች ማለት በካሜሩን እና በኒጀር እንዲሁም በቻድ የሚንቀሳቀሰውን ቦኮ ሀራም የተባለውን ድርጅት ደፍጥጦ የሚሊተሪ ጠበብቶች እንዳሉት ለማንበርከክ ስድስት መቶ ሚሊዮን ዶላር የሚያወጣ የጦር መሳሪያ አሜሪካኖች ለናይጄሪያ በእርዳታ መልክ ለማቅረብና ለእነሱም ለመሸጥ ተስማምተዋል። የጦር አውሮፕላኖችና ለጸጥታ ቁጥጥር አስፈላጊና ጠቃሚ የሆኑ ዘመናዊ ቁሳቁሶችንም እንደሚያካትት እዚያ የወጣው መግለጫ አያይዞ ጠቁመዋል። የፖለቲካ ሳይንስ አስተማሪው ሚስተር ቱኩሉ አብዱል ቃዲር ለጣቢያችን ለዶይቼ ቬለ እንዳሉት በአጠቃላይ ናይጄሪያና የአሜሪካ ግንኙነት ዝብርቅርቁ የወጣ ነው። በተለያዩ ጊዜያት የተለያዩ መልኮችንም የያዘ ነው። በፕሬዝዳንት ኦባሳንጆ ዘመን ደህና ግንኙነት ከአሜሪካኖች ጋር ነበረን። ከአምስት ዓመት በፊት ደግሞ ፕሬዚዳንት ጉድላክ የናይጄሪያ አገር መሪ በነበሩበት ጊዜ የጦር መሳሪያዎችን ከአሜሪካን መንግስት ለመግዛት ናይጄሪያ ውስና ሁለቱ አገሮች አንድ የጋራ ስምምነት ላይ ከደረሱ በኋላ የአውል ስራ ላይ እንዳውል ተደርጎ በኮንግሬሱ ታግደዋል። ይህም የሆነበት ምክንያት የጦር ሰራዊቱ የዜጎቹን ሰብአዊ መብት ረግጧል ተብሎም በመከሰሱም ነበር። በአጠቃላይ ሲታይ ባለፉት ስድስት ዓመት አመታት ጊዜ ውስጥ የሁለቱ ሀገሮች ግንኙነት ቀዝቅዞ እዚህ ደረጃ ላይ ደርሷል። ቡሃሪና ትራምፕ ሁለቱ ፕሬዚዳንቶች በጸጥታ ጉዳይ ላይ ብቻ ሳይሆን በንግዱና በኢኮኖሚ መስኩም ላይ አብሮ በበለጠ ለመስራት ተስማምተዋል። አሜሪካኖች ሽብር ፈጣሪዎችን አሳዶ ለመደምሰስ ያላቸው ቆራጥ ውሳኔ ከኛም የፖለቲካ አመለካከት ጋር አብሮ በመሄዱ ይህን እርምጃቸው ፕሬዚዳንት ቡሃሪ እንዳሉት እሳቸውን አስደስተዋል። ወደ ሁለት ቢሊዮን ዶላርም የሚያወጣ ገንዘብ በማፍሰስ የኢንዱስትሪ ከተማዎችን ሌጎስንና ካኖን እንዲሁም የነዳጅ ዘይት ጋን ያለበትን ቦታ የሃር ኮርት ወደብን ሀዲድ በመዘርጋት ከተማዎችን ለማገናኘት ሁለቱ መንግስታት ተስማምተዋል። ቻይናም በዚሁ የኢኮኖሚ መስክ ላይ ቀደም ብላ እንደተሰማራችም ሌሎች ወኪሎች ጠቁሞ አልፈዋል። ፕሬዚዳንቱን አጅበው ወደ ዋሽንግተን የወረዱት የናይጄሪያ ሚኒስትሮች የቦይንግ አውሮፕላኖችን ገዝተው አየር መንገዱን ለማጠናከር ሀሳብ እንዳላቸው ከሀገራቸው ከመነሳታቸው በፊት ገልጸዋል። ፕሬዚዳንት ትራምፕ በራችሁን ክፈቱ ይላሉ። ለእኛ ናይጄሪያ አንደኛዋና ትልቁ የንግድ ወዳጅ አገር ናት። ይህም ግንኙነት በመቻቻልና በመረዳዳት ሁለቱንም አገሮች እኩል በሚጠቅም ጥቅም ላይ የተመሰረተ መሆንም ይገባዋል። እኛ ለናይጄሪያ መንግስት በየዓመቱ ከአንድ ቢሊዮን ዶላር በላይ የእርዳታ ገንዘብም ለአገሪቱ እናበረክታለን። ከፕሬዚዳንቱም ጋር የንግድ ልውውጦችን የሚያሰናክሉ የሚያግዱ ነገሮችን ናይጄሪያ አስወግዳ በሯን የአሜሪካን እቃዎች ሽያጭ መክፈት ይጋባታል። በዚሁም ጉዳይ ላይ ተነጋግረናል። አሜሪካ ትቅደም የሚለው የትራምፕ ፖሊሲ የፖለቲካ ሳይንስ ተመራማሪው ሚስተር ትኩሩ አብዱል ቃድር እንዳሉት የናይጄሪያን ጥቅም በኩል ዓይን አስጠብቆ የሚያስተናግድ አይደለም ብለዋል። ኢልማይል ሚካኤል፣ ዶቸቨለ ራዲዮ ጣቢያ ከበርሊን ከተማ